በድሬዳዋ በኮንስትራክሽን ግብአቶች ምርት አቅራቢነት ስራ ላይ የተሰማሩት ዶክተር ተካለኝ ጸጋሁን ለዶቸቨለ እንደተናገሩት ወደ ህገወጥ ንግድ ወይም ኮንትሮባንድነት በተሸጋገረው የሲሚንቶ ገበያ ስራ መስራት አስቸጋሪ በመሆኑ ሰራተኞቻቸውን መበተናቸውን ተናግረዋል። ችግሩ በአገር ደረጃ አንገብጋቢ ሆኖ ስለነበረ የተሰጠው መመሪያ ምንድን ነው? የናሽናል ሲሜንት ለድሬዳዋ ከተማ እንዲ ካፍሉ ሰባት ወኪሎች እንደተሰጡ ያ መረጃ ነበረን። ከንግድና ኢንዱስትሪ ቢሮ በንግድ ፍቃዳችን መሰረት ሲሚንቶ እንድናገኝ በኮታ ኩፖን ይሰጠናል። ያንን ኩፖን ወስደን አካባቢዎቹ ስንሰጣቸው ወረፍ አለ የሚል የውሸት መልስ እየተሰጠን፣ ሲሚንቶውን በምንም ታምር ልናገኝ አልቻለ። ስለዚህ ምንድ ነው የሚደረገው? ሲሚንቶ ይወጣል ለድሬዳዋ ከተማ መግባት ሲገባው ወደ ሌላ አገር እየሄደ ነው ያለ። በአጋጣሚ አሁን ሄደ፣ ቀፊራም ይሆን ሰይዶ አካባቢ አምስት ኩንታል ሲሚንቶ ትፈልግ መግዛት የማትችልበት ደረጃ ላይ ነው ያለ። ምክንያቱም በቃ ሲሚንቶ ማለት ኮንትሮባንድ ንግድ ሆኗል ማለት ነው። ስለዚህ በዚህ ሁኔታ ውስጥ እንዴት አድርገን ነው ሰራተኞችንስ ልናሰራ የምንችለው? ልማትስ በምንም መልኩ ነው ሊረጋገጥ የሚቻለው? እና በጣም በጣም ከፍተኛ ማለት ከምንችለው በላይ ስለሆነ ለእኔ በጣም ያመኛል ሌላውን የምጠጣው ቢኖረኝም ደግሞ በስሬ የማስተዳደራቸው ብዙ ሰራተኞች ስቢንቷ አጥቼ ሙሉ በሙሉ ነው የበተንኩትና ይኸው ስራ ፈት ሆኜ እኔም ቁጭ ብያለሁ። በሲሚንቶ ችርቻሮ ንግድ ላይ የተሰማሩት አቶ ናስር እርጋ በበኩላቸው በሲሚንቶ አቅርቦቱ ላይ ያጋጠመው ችግር የዋጋ ንረት መፍጠሩን ገልጠው፣ መፍትሄ ለማግኘት ወደሚመለከተው የመንግስት አካል ብንሄድም መፍትሄ እየተገኘ አይደለም ብለዋል። ያለው ሁኔታ የገቢያ ንረት አለ። በመሀል ይሄ የገቢያ ንረት ቤት እንደመጣ እኛ የምናውቀው ነገር የለም። የገቢያ ንረቱ ባንድ አንደኛ ከፋብሪካ የሚረከቡት ሁለት ዘጠና ነው። ማንም የሚያውቀው ነው፣ ገሃድ ነው። ገቢያ ላይ ግን አሁን ያለ ትላንትና ሁለት ሰባ ይቻላል። ከሁለት ዘጠና አምስት አርባ አምስት አርባ ኪንታሉ ማለት ነው። ሁለት ዘጠና ከዘገስቶ አምስት አርባ ስለዚህ መሀል ላይ ያለው ዲፈረንስ ው ኬት መጣ? ለምን እኛ ጋር ለምሳሌ ቸርቻሪዎች ላይ ቢሆን ለመቆጣጠር ሚመቸዋል መንግስት ይህ ነገር ይህን አይነት እንትን አይመጣም። ከተማዋ ትንሽ ነች፣ በጣም መቆጣጠር ይቻላል። በዚሁ ሁኔታ ላይ እኛ ባለማግኘታችን ህዝቡም የተጎላላ ነው ያለው፣ ተጠቃሚውም የተጎላላ ነው ያለው። ድሬዳዋ ሁለት ትልልቅ ፋብሪካዎች ሱቪንቱ ፋብሪካዎች እያሏት ወደ ሌላ ተሂዶ ቱሪ ለምሳሌ ተሀረር ተመልሶ እየመጣ ነው ያለው። ይህ ምክንያት ግን ለምንድን ነው ይህ አቤቱታ ደግሞ ደግሞ ብዙ ተመላልሰን ብዙ ጊዜ ቤተሰብ ያቅርበናል ልባቶች እየተገኙ አይደለም። ዶቼ ቬለ ሁለት የሲሚንቶ አምራች ኢንዱስትሪዎች ባሉባት ከተማ ያጋጠመው ችግር የምርት አቅርቦት ለመሆኑ መረጃ ለመውሰድ ያነጋገራቸው የድሬዳዋ ናሽናል ሲሚንቶ አክሲዮን ማህበር ምክትል ስራ አስፈጻሚ አቶ አብዱ ሰመድ መሀመድ ፋብሪካው የሚያመርተውን ምርት በአግባቡ ለአከፋፋዮች እየሰጠ መሆኑን ተናግረዋል። ምርቱን እንግዲህ በተመደበላቸው መሰረት ምርቱ በተመረተበት ጊዜ በኩል ደረጃ ተከፋፍሎ እየተሰጣቸው ነው ያለው ድንገት በመሀል የተወሰነ ጊዜ ለፋብሪካ ብልሽ ይጠገር ነው ረጅም ጊዜ ጥገና ስላላደረገ በመሀል አክሲደንታል ማቆም ነበረ። ከዛ ውጭ ግን በሙሉ በስኬጁል መሰረት ለሁሉም እየተከፋፈለ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ ፋብሪካው በተለይ ከቴክኒካሊ ከገጠመው ችግር ውጪ የሚያመርተው ምርት ድሬዷ ላይ እንዲያከፋፍሉ ለተሰጣቸው ሰዎች እየሰጠ ነው እየሰጠ ነው። ናሽናል ሲሚንቶ አክሲዮን ማህበር በአቅርቦቱ ላይ ያሉ ችግሮችን ለመፍታት ከመስተዳድሩ ጋር የተለያየ ተግባር እያከናወነ መሆኑ የጠቆሙት ምክትል ስራ አስፈጻሚው በአከፋፋዮች የሚፈጠር ችግር ካለም አስተዳድሩ በሚሰጠው መመሪያ መሰረት እርምጃ በመውሰድ እየሰሩ መሆናቸውን አስረድተዋል። የድሬዳዋ አስተዳደር ንግድ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ አብዲ ሙክታር በበኩላቸው ያጋጠመው ችግር ትክክለኛ መሆኑን ጠቅሰው በአጭር ጊዜ መፍትሄ ለመስጠት እየሰራን እንገኛለን ብለዋል።

ፍላፍሪ መጥቶ ነበረ አሁንም ሆን ያንን የማጠናከርና እሱን ወርፊት ለማስጌዳ፣ ሁለተኛ ደግሞ አንዳንድ አካልቶች አሉ። አሁን ትክክለ ቸርቻሪ ሳይሆኑ በመሀል ገብቶ ችግር ይፈጥሩ ያሉ አካልቶችም አሉ። ስለዚህ እኛ አሁን ቸርቻሪ በትክክል በሩን ከፍቶ በትክክል ለማህበረሰቡ ደግሞ ሙሉ እቃ ይሸጠ ያለው አካል እንዲሰጠው ነው፣ ምናልባት ከዛ አግኝቶ እንዲሸጠው ነው እኛ የምናደርገው። ከዛ ውጭ ያለው አካል አየር በአየር ነው የሚሸጠው እና ያን እኮ መከላከሉ ያም ከሃምሳ አንዱ እና ከሃምሳ አንዱ በላይም ሌሎችም ካሉ መጥተው በአግባቡ እየሰራ ነው ወይም ነገር አይቶ ያንን የማድረግ ኦርቶዶክስ የምናደርገው ይህን አንዴ ካስተሳሰርን በተቻለ መጠን ችግሮች ይፈታሉ የሚል አቋም ነው ያለ። ነው በድሬዳዋ ላጋጠመው ሲሚንቶ አቅርቦት ችግር መሰረታዊ ጉዳይ የቁጥጥር ስርዓቱ የሚለው አስተያየት የብዙዎቹ አከፋፋዮች ነው። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ።